ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪካዊ ተወዳዳሪ ይሆናሉ። ዶክተር ቴድሮስ በጀኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጀኔቫ ውስጥ አመታዊ ጉባኤውን እያካሄደ ነው። አዲስ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። የኢትዮጵያው የውጭ ጉዳይ ሚኒስትር እንደሚወዳደሩ ባስታወቁበት ወቅት በበርካታ ደጋፊ ሰራተኞችና ከፍተኛ ቦታ ባላቸው አፍሪካውያን ባለስልጣኖች ታጅበው ነው። የአፍሪካ ህብረት ሊቀመንበርና የአልጄሪያ የጤና ጥበቃ ሚኒስትር አብረዋቸው ከቆሙት ሰዎች መካከል ነበሩ። ብቃታቸውንና የረጅም ጊዜ ሙያዊ ልምዳቸውን በመጥቀስ የዓለም የጤና ድርጅት ኃላፊ እንዲሆኑ እንደሚደግፉ ለመግለጽ ነበር። ደጋፊዎችና ከፍተኛ የአፍሪካ ባለስልጣኖች አብረዋቸው የቆሙት ዶክተር ቴድሮስ አድሃኖም በአሁኑ ወቅት ያሉትንና ለወደፊት በጤና ጉዳይ ላይ አደጋ የሚጥሉትን ችግሮች የመቋቋም ራዕይና ተመክሮ ያላቸው ናቸው ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ አስገንዝበዋል። ዶክተር ቴድሮስ ለአህጉሪቱና ለዓለም ፍትህ ማምጣት ብቻ ሳይሆን የዓለም የጤና ድርጅት በበለጠ ተገቢነት ያለው ተቋም እንዲሆን አድርገው የመምራት ብቃት አላቸው ሲሉም ዶክተር ከሰተ ብርሃን አስረድተዋል። የዓለም የጤና ድርጅት ከተመሰረተ ወደ ሰባ ዓመታት የተጠጋ ቢሆንም አፍሪቃዊ ዋና ዳይሬክተር ኖሮት አያውቅም። አሁን ታዲያ ስለ ወባ በሽታ ባደረጉት ጥናትና ምርምር ዓለም አቀፍ እውቅና ያገኙት ዶክተር ቴድሮስ አድሃኖም ይህን ለመለወጥ እየተወዳደሩ ነው። ዶክተር ቴድሮስ አድሃኖም ታዲያ በሚከተለው አባባል አጠቃለውታል። በት አዝ ዩ ኖው አፍሪካ አንድ ሜኒ ኦፍ ዴቨሎፒንግ ካንትሪስ ካሪ ሞስት ኦፍ ዘ በርደን ኤንድ ዊ ሀቭ ኔቨር ጊቨን ቻንስ። እንደሚታወቀው አፍሪቃና ሌሎች ታዳጊ ሀገሮች ናቸው አብዛኛውን ችግር የሚሸከሙት። ያም ሆነው አፍሪቃ ወደ ሌላ ታዳጊ ሀገር የዓለም ጤናን ከዚሁ አንጻር ለማየት በሚችሉበት እና ያላቸውንም ችግር መሰረት ሊረዱ የሚችሉ ወገኖች እድል አላገኙም።